የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ 3 ሰዓት ከ29 ደቂቃ ሆኗል። ስርጭታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን ነሐሴ ወር ኢትዮጵያን እንደሚጎበኙ ባለፈው አርብ ከዋይት ሀውስ የወጣ መግለጫ አስታውቋል። ኦባማ በስልጣን ላይ ያሉ ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዚዳንት ይሆናሉ። ፕሬዚዳንቱ በጉብኝታቸው ከኢትዮጵያ መንግስት ባለስልጣን እና ከአፍሪካ ህብረት መሪዎች ጋር በጋራ ጉዳዮች ላይ እንደሚወያዩም ተገልጿል። አርብ ዕለት ዜናው እንደ ተሰራጨ የሰብአዊ መብት ተቆርቋሪ ድርጅቱ ሁማን ራይትስ ዋች ፕሬዚዳንት ኦባማ ኢትዮጵያን ሲጎበኙ የጎደፈው የኢትዮጵያ መንግስት የሰብአዊ መብት አያያዝ ላይ ከመሪዎች ጋር በግልጽና በይፋ ውይይት እንዲያደርጉ ጠይቋል። ከፕሬዚዳንት ኦባማ የኢትዮጵያ ጉብኝት ምን ይጠበቃል? በኢትዮጵያ የመብት አያያዝስ ላይ የሚኖረው አንድምታ ምንድን ነው? እነዚህና ሌሎች ጥያቄዎችን በማንሳት ዘታ በላቸው የቀድሞ የኢትዮጵያ አምባሳደርና አሁን በጆርጅ ዋሽንግተን ዩኒቨርሲቲ ኤሊየት ዓለም አቀፍ ጥናት ተቋም ፕሮፌሰር የሆኑት ዴቪድ ሽንን አነጋግራለች። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በአውሮፓውያን ናሐሴ ወር ፍጻሜ የአፍሪቃ ቀንድ ጉብኝታቸው መጀመሪያ የአባታቸው አገር ወደ ሆነችው ኬንያ ነው የሚያቀኑት እዚያም ነጋዴዎችን ከድርጅቶች ከመንግስታት እና ከንግድ መሪዎች የማገናኘት ዓላማ ያለው የ2015 ዓለም አቀፍ ዓመታዊ የንግድ የመሪዎች ጉባኤ ላይ ይገኛሉ። ኦባማ የዩናይትድ ስቴትስ ፕሬዝደንት ከሆኑ ወዲህ ኬንያን ሲጎበኙ የመጀመሪያ ጊዜያቸው ይሆናል። ከዚያም ኢትዮጵያን ለመጎብኘት የመጀመሪያው የአሜሪካ ፕሬዝደንት በመሆን ወደ አዲስ አበባ ያቀናሉ። ጉብኝቱ ተገቢ ነው ይላሉ ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር ዴቪድ ሼን፣ ይህ በዩናይትድ ስቴትስና በኢትዮጵያ መካከል ያለው ግንኙነት ብዙ ዓመታትን ያስቆጠረ መሆኑን የሚያሳይ ነው የሚመስለኝ። ግንኙነቱ ከአጼ ምንሊክ ዘመን አንስቶ እስከ ዛሬ የቀጠለ ሲሆን በዚህ ጊዜ ሁሉ አንድ የዩናይትድ ስቴትስ ፕሬዚደንት ሥራ ላይ እያለ ወይም በሥልጣን ዘመኑ ኢትዮጵያን ጎብኝቶ አያውቅም። ፕሬዚደንቱ ኬንያ ውስጥ በሚካሄደው ዓለም አቀፍ የሥራ ፈጠራ ጉባኤ ላይ ለመገኘት ወደዚያ እንደሚጓዙ ዋይት ሀውስ አስታውቋል። በዚያውም በአካባቢው የምትገኘውን ኢትዮጵያንም በአጀንዳቸው ውስጥ ለማካተት ወስነዋል። ስለዚህ ጉብኝታቸው አሁን አስፈላጊነቱ የጎላ ነው። ስለ ፕሬዝደንቱ የአፍሪቃ ቀንድ ጉዞ የሚያወሳው ከዋይት ሀውስ የወጣ መግለጫ ጉብኝቱ በሐምሌ ሁለት ዩናይትድ ስቴትስና የአፍሪቃ መሪዎች በዋሽንግተን ያካሄዱት ጉባኤ ያስገኘውን ውጤት ያጠናክራል። አሜሪካ ሸሪክ የአፍሪቃ ሀገሮች ውስጥ መዋለ ንዋይ ለማፍሰስ ያላትን የረጅም ጊዜ ቁርጠኝነትም ያጎላል ብሏል። የሰብአዊ መብቶች ተቆርቋሪ ድርጅት ሂዩማን ራይትስ ዋች አስከትሎ ባወጣው መግለጫ ኢትዮጵያ አብዛኛውን ጊዜ በአፍሪቃ እንደ ስኬታማ ሀገር ትገለጻለች፣ የሰብአዊ መብት አያያዟ ግን አስከፊ ነው ብሏል። የድርጅቱ የዋሽንግተን መስሪያ ቤት ዳይሬክተር ሳራ ማርጎን ፕሬዚደንት ኦባማ ኢትዮጵያ ውስጥ መዋለንዋይ ማፍሰስ ከፈለጉ በህዝቧ የመብት ጥበቃ ላይ እንጂ አፋኝ ሲሉ ለገለጹት መንግስት መሆን የለበትም ብለዋል። የኢትዮጵያ መንግስት ኢፍትሃዊ ህጎቹ ሰላማዊ የፖለቲካ ተቃዋሚዎችን፣ ጋዜጠኞችን፣ ጦማሪያንና በአጠቃላይ የተለየ አመለካከት ያላቸውን ሁሉ እንደሚያፍን የጸጥታ ኃይሎቹ እስረኞች ላይ ስቃይ እንደሚፈጽሙ ገልጿል። ፕሬዚደንት ኦባማ ኢትዮጵያን ሲጎበኙ በጎደፈው የመንግስት መብት አያያዝ ላይ ከመሪዎቿ ጋር በግልና በይፋ እንዲወያዩ ጠቅላይ ሚኒስትር ኃይለማርያም እውነተኛ የሰብአዊ መብት አያያዝ ለውጥ እንዲያደርጉ ኦባማ እንዲጠይቁ አስገንዝቧል። ዩናይትድ ስቴትስ ጥሩ ግንኙነት ከምትጋራቸው ሀገሮች ጋር ስለ እንደዚህ አይነቱ ጉዳዮች ትወያያለች ብለዋል ዴቪድ ሽን። በአጀንዳቸው ላይ የሰፈረው ምን እንደሆነ እንዲህ ነው ብዬ በእርግጠኝነት መናገር አልችልም። ይሁን እንጂ በውይይታቸው ውስጥ የኢትዮጵያን የዲሞክራሲ ሂደት እና የሰብአዊ መብቶች ጉዳይ ሳያነሱ የሚቀሩ አይመስለኝም። ይህንን የሚያደርጉት በአደባባይ ነው ወይስ በሌላ መንገድ ራሱን የቻለ ጉዳይ ነው። ብዙ ጊዜ እንዲህ አይነት ውይይቶች የሚካሄዱት በግል ነው። በአደባባይም ብዛም አያወሯቸውም። ምናልባት ይህንን ለሕዝብ ለመንገር የጋዜጣዊ መግለጫ ወይም ሌሎች አጋጣሚዎችን ሊጠቀሙ ይችሉ ይሆናል። ዩናይትድ ስቴትስ ከኢትዮጵያ ጋር እንዳላት ሁሉ በጎ ግንኙነት ካላቸው አገሮች ጋር የምትከተለው ፖሊሲ እንዲህ አይነት ጉዳዮችን ከአደባባይ ይልቅ በግል ወይም በዝግ አንስቶ መወያየቱን ነው። የዩናይትድ ስቴትስ መንግስት ለኢትዮጵያ በሚሰጠው የልማት እርዳታና የሰብአዊ መብት ድርጅቶች ስለ ሀገሪቱ የመብት አያያዝ ለሚያሰሟቸው ስሞታዎች ሚዛናዊነት ዴቪድ ሺን አስተያየታቸውን አክለዋል። ይህ እኮ በጣም ስስ ብልት ያለው ሚዛን ነው። ዩናይትድ ስቴትስ ካላት ሰፊው ጥቅሟ አኳያ ከብዙዎቹ የአፍሪካ ሀገሮች ጋር ካላት ግንኙነት ጋር ሲተያይ ከኢትዮጵያ ጋር ያላት ይበልጥ አስቸጋሪ ናቸው ከሚባሉት ግንኙነቶቿ አንዱ ነው። በግልጽ እንደሚታወቀው የዩናይትድ ስቴትስ ስጋት በአንድ በኩል የዲሞክራሲያዊ ስርዓት ግንባታ ሂደት ሲሆን፣ በተመሳሳይ ጊዜ ደግሞ ኢትዮጵያ በአካባቢው ሰላም በማስከበርና ስደተኞችን በማስተናገድ ስለምታበረክተው አስተዋጽኦ የወዳጅነት ግንኙነቱ እንዲቀጥል ማድረግ ነው። ኢትዮጵያ ከታህሳስ 2007 ዓመተ ምህረት ወዲህ ባለው ጊዜ በአፍሪካ እጅግ ግዙፋ ስደተኛ ተቀባይ ሀገር ነች። ስለዚህ የሰብዓዊ መብቶች ጥበቃና የዲሞክራሲን ጉዳይ ስናነሳ እነዚህንም ጉዳዮች አንድ ላይ ማየት ይገባናል። በመጨረሻም ዴቪድ ሽን ስለ ዘንድሮው የኢትዮጵያ ምርጫና ውጤቱ የሚከተለውን አስተያየት ሰጥተዋል። Uh, I'm not surprised by them, uh, but I, I, I think it's um, it's an indication. Uh, at least the preliminary results are an indication that uh, Ethiopia still has a long ways to go. And, <laughs> <laughs> ገና ብዙ ርቀት መጓዝ እንደሚኖርባት ነው። ይህ በፕሬዚደንቱ ጉብኝት ወቅት ከሚነሱት ነጥቦች አንዱ ይመስለኛል። ዴቪድ ሽን፣ ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር፣ አሁን እዚህ ዋሽንግተን ዲሲ በሚገኘው የጆርጅ ዋሽንግተን ዩኒቨርሲቲ በኤልየት ዓለም አቀፍ ጥናት ተቋም ውስጥ ፕሮፌሰር ናቸው። በሐምሌ ወር ፕሬዚዳንት ባራክ ኦባማ በኢትዮጵያ ሊያደርጉት ያቀዱትን ጉብኝት አስመልክቶ ከቀድሞ የአሜሪካ አምባሳደር በኢትዮጵያ ዴቪድ ሽንጋር የተደረገውን ቃለ ምልልስ ነው ያደመጥነው። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።